የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 22 2017 ዓ ም ዝግጅታችን ጀመረ። የእስራኤልና የሂዝቦላ ግጭት ተባብሶ ቀጥሏል። ታማሚዎች አሉ። እስር ቤት ያሉ ልጆች አሉ። ሆስፒታል የተኙ ልጆች አሉ። ቦታው አጠገባቸው ቢፈነዳ ሮጠው መሄድ የማይችሉ ልጆች። እኛ ዛሬ ሮጠን መሄድ እንችላለን፣ ማምለጥም መሸሸም እንችላለን። የቤሩት ከተማ ነዋሪ የሆነችውን መዲና ኃይሌን ነው የሰማችኋት። ግጭቱ በቀጠለበት ወቅት ኢትዮጵያውያን የሚገኙበትን ሁኔታ አስመልክታ ከሰጠችው አስተያየት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። በአቶ ጌታቸው ረዳ የሚመራው ቡድን ህወሓትን የማዳን የሚል ስብሰባ ማካሄድ ጀምሯል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ አስማማዬ ነው። ለዜናው አጠገቤ ይገኛል። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የምሽት ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። እስከዛ አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩ ዜናዎች አስማማው በድጋሚ እንደምናምሽታችኋል። አድማጮቻችንና ተመልካቾቻችን፣ ከአሜሪካ ድምፅ የሰዓቱ ዜናዎች የማሰማችሁ አስማማው አየነው ነኝ። ኤርትራ የዚምባብዌና የሌሎች ሀገራት ማዕቀብ እንዲነሳ ጠየቀች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ዛሬ በመንግስታቱ ድርጅት ጠቅላላ ጉባኤ ባደረጉት ንግግር በዚምባብዌ፣ በቬኔዙዌላና ኩባ ላይ ጣሉ ማዕቀቦች እንዲነሱ ጠይቀዋል። ውጭ ጉዳይ ሚኒስትሩ አክለውም በጎርጎርሲያኑ 2009 በኤርትራ ላይ ጣለው ማዕቀብ አስመልክተው የበላይነት የተጠናወታቸው ኃይሎችና የማይረባ ፖሊሲ የሚከተሉ አህዳዊ የዓለም ስርዓት አመራሮች ሲሉ የጠሯቸውን ከሰዋል። በውጭ ጉዳይ ሚኒስትር ኦስማን ሳላ የተጠቀሱ ሶስቱ ሀገራት የሰብአዊ መብት ጥሰት ሙስና እና ምርጫን በማደናቀፍ በዩናይትድ ስቴትስ ማዕቀብ የጣለባቸው ናቸው። ኩባ በአሜሪካ ሽብርተኝነት ከሚደገፉ ሀገራት ዝርዝር ውስጥ ቀዳሚዋ ስትሆን ለብዙ አስርተ ዓመታት የዘለቀ ማዕቀብ የጣለባት ሀገር ናት። በተመሳሳይ ኤርትራም በሶማሊያ የሚንቀሳቀሰውን አልሻባብ የሽብር ቡድን በመደገፍ ማዕቀብ ተጥሎባት የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2018 ማዕቀቡ ተነስቶላታል። ኤርትራ ክሱን አልተቀበለችም። በንግግራቸው ማዕቀቡን ያነሱት የውጭ ጉዳይ ሚኒስትር ኦስማን ሳለህ ምንም እንኳን የኤርትራ ማዕቀብ በጎርጎር ሲያኑ 2018 ቢነሳም ጥያቄው ግን ቀድሞንም ለምን ተጣለ የሚለው ነው ብለዋል። ኦስማን በዚምባብዌ፣ ቬንዙዌላ ና ኩባ ላይ የጣለው ማዕቀብ ፍትሐዊ አይደለም ሲሉም እንዲነሳ ጠይቀዋል። የተባበሩት አረብ ምሬትስ በካርቱም በሚገኘው የአምባሳደሯ መኖሪያ ላይ ጥቃት ተፈጽሟል ማለቷን የሱዳን ሰራዊት አስተባበለ። የተባበሩት አረብ ምሬትስ በካርቱም በሚገኘው የአምባሳደሯ መኖሪያ ቤት ላይ አስከፊ ያለችው ጥቃት ተፈጽሟል ማለቷን የሱዳን ሰራዊት ዛሬ ውድቅ አድርጓል። ሰራዊቱ ለጥቃቱ ተቀናቃኙን የፈጥኖ ደራሽ ኃይሉን ተጠያቂ አድርጓል። አሳፋሪና የፈሪ ያለው ድርጊት በፈጥኖ ደራሽ ኃይሉ የተፈጸመ ነው ሲል የሱዳን ሰራዊት ባወጣው መግለጫ አስታውቋል። የሱዳን ወታደራዊ አውሮፕላን በአምባሳደሩ መኖሪያ ቤት ላይ ጥቃት ፈጽሟል ስትል ኤምሬትስ ዛሬ ማለዳ አስታውቃ ነበር። የውጭ ጉዳይ ሚኒስቴር መስሪያ ቤት እንዳለው በአምባሳደሩ መኖሪያ ቤት ላይ የተፈጸመው ጥቃት በህንፃው ላይ አስከፊ ጉዳት አስከትሏል። የሱዳን የውጭ ጉዳይ ሚኒስቴር በበኩሉ የኢምሬትስን ክስ የሐሰት ክስ ሲል ገልጾታል። ለ17 ወራት በቀጠለው ጦርነት የተባበሩት አረብ ኤምሬትስ የፈጥኖ ድራሻ ኃይሉን በመሳሪያና በሌሎች መንገዶች ትደግፋለች ሲል የሱዳን ሰራዊት በተደጋጋሚ ከሷል። ይሁን እንጂ የገልፎ ሀገር ክሱን አጣጥላለች። የመንግስታቱ ድርጅት የማዕቀብ ቁጥጥር የተባበሩት አረብ ኤምሬትስ የፈጥኖ ድራሻ ኃይሉን ትደግፋለች የሚለውን ክስ ታማኝነት እንዳሉ አስታውቋል። ወደ ነጻ ምርጫ የሚደረገውን ሽግግር በተመለከተ በተፈጠረው አለመግባባት በሱዳን ጦር ሰራዊትና በፈጥኖ ድራሻ ኃይሉ መካከል ከጎርጎሮሲያኑ ሚያዝያ 2023 ጀምሮ ጦርነት በመካሄድ ላይ ነው። የመንግስታቱ ድርጅት ወደ 25 ሚሊዮን የሚደርሱ ሱዳናውያን ማለትም ግማሽ የሚሆኑ የአገሪቱ ሕዝብ በአስከፊ ረሃብ ውስጥ መሆኑን በድጋፍም እንደሚያስፈልገው ገልጿል። በተጨማሪም 8 ሚሊዮን ሰዎች ከመኖሪያ ቀያቸው ተፈናቅሏል ብሏል። በሰሜን ምስራቅ ቱኒዚያ ስደተኞች የጫነች ጀልባ ተገልብጣ ሶስት ሕጻናትን ጨምሮ 12 ቱኒዚያውያን ህይወታቸው አልፎ ተገኘ። ጀልባ ዛሬ ድጋላ የተገለበጠች ሲሆን 29 ሰዎች በህይወት ማትረፍ መቻሉን የሚድናይን ፍርድ ቤት ቃል አቀባይ ፊቲ ባኮቺ ለአጃንስ ፍራንስ ፕሬስ ተናግረዋል። ከሟቾቹ መካከል አምስቱ ወንዶች ሲሆኑ፣ የተቀሩ አራቱ ሴቶች ናቸው። ጀልባ የሰጠመችበትን ምክንያትም እስካሁን ድረስ አልታወቀም። የቱኒዚያ ብሔራዊ ዘብ ስለ ሁኔታው ከአራቱ ወደ ወደቡ ዋኝተው ከደረሱ ስደተኞች ማወቅ መቻሉን ገልጿል። ቱኒዚያና ጎረቤት ሀገር ሊቢያ ሜዲትራንያን አቋርጠው በአውሮፓ የተሻለ የመመሰረት ህልም ያላቸው ስደተኞች ቁልፍ መውጫ ሆነዋል። ከያዝነው የአውሮፓውያኑ ዓመት መጀመሪያ ጥር ወር አንስቶ በቱኒዚያ ብቻ 103 በእጅ የተሰሩ እና ስደተኞች የጫኑ ጀልባዎች የተገለበጡ ሲሆን 341 ሰዎችም ሕይወታቸው አልፏል። የሂዝቦላ ምክትል መሪ እስራኤል መውጋታችን እንቀጥላለን ሲሉ ቃል ገቡም። ተቀማጭነቱ በሊባኖስ ያደረገው የሂዝቦላ ታጣቂ ቡድን ከእስራኤል ጋር የሚያደርገውን ትግል ለመቀጠል ዝግጁ መሆኑንና ለረጅም ጊዜ ጦርነት መዘጋጀቱን አስታውቋል። የሂዝቦላ የረጅም ጊዜ መሪ ሐሰን ናስርላ በእስራኤል የአየር ጥቃት ከሞቱ በኋላ የቡድኑ ምክትል ኃላፊ ናይም ካስም በቴሌቪዥን ቀርበው የተናገሩት የመጀመሪያው የቡድኑ ከፍተኛ መሪ ናቸው። ካስም ሂዝቦላ አዲሱን የቡድኑ መሪ በቅርቡ ያስታውቃል ብለዋል። ዛሬ የሰኞ ማለዳ የእስራኤል በቤይሩት አንድ መኖሪያ አፓርታማ ላይ ጥቃት ፈጽማለች። የእስራኤል ጦር በስፍራው ስለፈጸመው ጥቃት ምንም ባይልም በሰሜናዊና በምስራቃዊ ሊባኖስ ሂዝቦላን ኢላማ ያደረጉ የአየር ጥቃቶች መፈጸሙን አስታውቋል። ሰኞ ዕለት ሐማስ እስራኤል በሰሜናዊ ሊባኖስ ላይ ባለችው ታይር የተሰኘች ወደብ ከተማ በሚገኘው አልበስ የስደተኞች መጠለያ ጣቢያ ላይ በፈጸመችው ጥቃት የቡድን መሪ ከባለቤቱና ልጆች ጋር አብሮ መገደሉን አስታውቋል። በተመሳሳይ የፍልስጤም ህዝባዊ ግንባር የተሰኘው የፍልስጤም ታጣቂ ቡድን የሰኞ ዕለቱ ጥቃት ቢያንስ ሶስት አባላቱ መገደላቸውን አስታውቋል። እስራኤል የሂዝቦላ አመራር የሆኑትን ሐሰን ናስራላህ ሞት ያስከትለውን ጥቃት አርብ ዕለት በቤይሩት ከፈጸመች በኋላ የተስፋፋ ቀጠናዊ ጦርነት እንዳይከተል ስጋት ውስጥ ከቷል። ሳውዲ አረቢያ በሊባኖስ ያለው ሁኔታ ከፍተኛ ስጋት ውስጥ ሎኛል በማለት የሊባኖስ ሉዓላዊነትና የግዛት አንድነት ሊከበር ይገባል ብላለች። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ትላንት ውድ አመሻሽ ላይ ከጋዜጠኞች ጋር በነበራቸው ቆይታ የተቀጣጠለ ጦርነት ማስቀራት ይቻል እንደሆነ የእስራኤል ጠቅላይ ሚኒስትር ቤኒሚን ኔታንግን አነጋገራቸዋለሁ ብለዋል። በመጨረሻም በዩናይትድ ስቴትስ ከባድ ዝናብ በቀላቀለ አውሎ ንፋስ የሞቱ ሰዎች ቁጥር እያሻቀበ ነው። በዩናይትድ ስቴትስ የሰሜን ካሮላይን ባለስልጣናት ከባድ አውሎ ንፋስ በቀላቀል ዝናብ ለጠቁት የአገሪቱ ደቡብ ምስራቃዊ ግዛቶች ተጨማሪ የመጠጥ ውሃና ምግብ ለማዳረስ ቃል ገቡም። ሄሪኬን ሄላይን የተባለው የከባድ ዝናብ የቀላቀለ አውሎ ንፋስ በደቡብ ምስራቃዊ የአሜሪካ ከተሞች ባደረሰው ጉዳት የሞቱ ሰዎች ቁጥር አንድ መቶ መድረሱ ተገልጿል። በተለያዩ የዩናይትድ ስቴትስ ግዛቶች 91 ሰዎች ሲሞቱ በሰሜን ካሮላይና ብቻ ተራራማዋን አሽቪል ከተማን ጨምሮ 30 ሰዎች መሞታቸው ተገልጿል። የሰሜን ካሮላይና ሀገረ ገዢ ሮይ ኩፐር የአደጋ ጊዜ የነፍስ አድን ሰራተኞች መሰረት ልማቶች ወደ ወደሙባቸው እና በፈራረሱ መንገዶች ምክንያት መድረስ ወዳልቻሉባቸው ስፍራዎች የሟቾቹ አሀዝ ከዚህም በላይ ሊያሻቅም እንደሚችል ስጋታቸውን ገልጸዋል። በመኪና ሊደርስባቸው ወዳልተቻሉ የአሽቪል አካባቢዎች እርዳታ በአየር እንዲዳረስ እየተደረገ መሆኑም ተገልጿል። የፈራረሱ መኖሪያ ቤቶችና ንብረቶችን መልሶ መገንባት ረዥም ጊዜ የሚፈጅና ከባድ መሆኑንም ባለሥልጣናቱ አስጠንቅቀዋል። አውሎ ንፋስ የቀላቀለው ዝናብ በደቡብ ምስራቅ የአገሪቱ ክፍል የብዙዎችን ህይወት አመሰቃቅሏል። በፍሎሪዳ፣ ጆርጂያ ደቡብ ካሮላይንና ቨርጂኒያ ግዛቶች የሰው ህይወት ህልፈት ተመዝግቧል። 225 ኪሎ ሜትር ሰዓት በሰዓት የሚነጉደው ደረጃ አራት ዝናብ የቀላቀለው ከባድ አውሎ ንፋስ ከትላንት እሁድ ማታ አንስቶ ሁለት ሚሊዮን መኖሪያ ቤቶች የኃይል አቅርቦት እንዲቋረጥባቸው አድርጓል። በኃይል መቋረጡ በከፍተኛ ሁኔታ የተጎዳችው የደቡብ ካሮላይና ሀገረ ገዥ የሆኑት ሄኔሪክ ማክማስተር ሁኔታውን ለማስተካከል እየተሰራ በመሆኑ ዜጎች በትዕግስት እንዲጠባበቁ አሳስበዋል። አድማጮቻችን፣ ከአሜሪካ ድምጽ የምሽቱ ዜናዎቻችን እነዚህ ነበሩ። ለቀሪ ዝግጅቶች ወደ ስመኝ ሽልምራችሁ ተስማማውን ለዋና ዋና የዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 22 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ተክለቁመናችንን ልብ በማለት አቋማችንን፣ አቀማመጣችንን አሁን ደግሞ በተለይ ይሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት ስድስት ኪሎ ያህል ብቻ ሆኖ ሳለ ልክ አንገታችን ሲታጠፍ ክብደቱ አምስት እጥፍ ያህል ሊሆንና ወደ 28 ኪሎ ነው አንገቱ ላይ ጫና የሚያመጣው። 28 ኪሎ ማለት የ6 ዓመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው። ስልክ ላይ ሲውል የሰማችኋቸው በካይሮፕራክቲክ ሕክምና ዙሪያ ሙያዊ ትንታኔ የሚሰጡንን የካይሮፕራክቲክ ሕክምና አዋቂ ዶክተር ሰላም አክሊሉን ነው። በምሽቱ የሐኪም ሞሊ ጠይቁ መሰናዷችንን ተመልሰው ይመጣሉ። ከአቀናባሪ ንጉሱ ታምሬ ጋር እያስተናገድኳችሁ የማመሻው ስመኝሽ የቆየ ነኝ። የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይርን ዘገባ ነው የምናልፈው የአፍሪካ ህብረት እንደ አውሮፓያን አቆጣጠር በሚቀጥለው 2025 አዲስ ለሚያሰማራው የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ ወይም አውሶም የትኞቹ ሀገራት ወታደሮች እንደሚያዋጡ ገና አልወሰነም። የሶማሊያ መንግስት ኢትዮጵያን ከሶማሌላንድ ጋር ባደረገችው አወዛጋቢ ስምምነት የተነሳ ከተልእኮ እንድትገለል በመጠየቁ በጉዳዩ ላይ የሚሰጠው ውሳኔ የዘገየ ይመስላል። በሁለቱ ሀገራት መካከል የተካረረው ውዝግብ ሳይበርድ በቀጠለበት በዚህ ወቅት ዩናይትድ ስቴትስ በዚህ ዓመት መጨረሻ በሚደረገው የአፍሪካ ህብረቱ የሶማሊያ ተልእኮ ሽግግር እንደማትሳተፍ በአፍሪካ የዩናይትድ ስቴትስ የአፍሪካ ዕዝ አዛዥ ጄኔራል ማይክል ላንግሊ አስታውቀዋል። በአሜሪካ ድምጽ ዘጋቢዎች ካርላ ባብና ሀሩን ማሮፍ የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል። ሶማሊያ ግብጽ በአዲሱ የአፍሪካ ህብረት በአውሶም ተልእኮ ውስጥ ሚና እንዲኖራት ስትጋብዝ ኢትዮጵያ እስከ ታህሳስ ወር ድረስ ከተልእኮ እንድትወጣ በማሳሰቧ የአፍሪካ ህብረት ተግዳሮቶች ተጋርጠውበታል። ኢትዮጵያ ሽግግሩ በአደጋዎች የተሞላ ነው ስትል ያስጠነቀቀች ሲሆን ቀጠናው ያልታወቀ አደጋ ውስጥ ገብቷል ብላለች። በአፍሪካ የሚገኘው የአሜሪካ ጦር አዛዥ ጄኔራል ማይክል ላንግሌይ ዩናይትድ ስቴትስ አሁን የምታደርገውን የሶማሊያን ኃይሎች የመምከርና የመርዳት ተልእኮዋን ትቀጥላለች ብለዋል። በአፍሪካ የሚመራ በአሜሪካ የሚደገፍ ነው ያሉት ላንግሌይ ትግሉ የነሱ ነው ብለዋል። ላንግሌ ባለፈው ሳምንት ለቪኦኤ በሰጡት ቃለ መጠይቅ በሶማሊያ ያለው ልዩነት እና ከአልሸባብ ጋር የሚደረገውን ጦርነት ሳቢያ በአፍሪካ ቀንድ ያለው ቀውስ ምን መልክ እንደሚኖረው ተጠይቀው ነበር። ይህ ሰራዊት ወደሚያዋጡ ሀገሮች የሚወርድ ነው። የሚሳተፈው ማን ነው? ሰራዊት የሚያዋጣ ሀገር የትኛው ነው? ከአትሚስ ወደ አውሶም የሚደረገው ሽግግር በዚህ ዓመት መጨረሻ ይጀምራል። የአትሚስ አገልግሎት የሚያበቃው እንደ አውሮፓውያን አቆጣጠር ታሳ 31 ነው። ከዚያ አውሶም ወዲያውኑ ተግባራዊ ይሆናል ተብሎ ይጠበቃል። ያልታወቀው ነገር የአውሶምን ተዋጽኦ ለመመስረት ወታደሮችን የሚያዋጡ ሀገሮች እነማን ናቸው የሚለው ነው። ይህ እስካሁን አልተጠናቀቀም። ያ የተባበሩት መንግስታት ድርጅት የአፍሪካ ህብረት፣ የሶማሊያ መንግስትም ያንን እያደረጉ ነው። እኛ በእነዚያ ውይይቶች ውስጥ የለንበትም። በቅርቡ ግን ይፋ ይሆናል። አትሚስ ሲዋቀር ዋናይቱና ከግንባር ቀደም አገሮች አንዷ ኢትዮጵያ ነች ብዬ ተስፋ አደርጋለሁ። ስለዚህ ያሳሰበኝ ይሄ ነው። ኢትዮጵያ በተለይ በደቡብ ምዕራብ ክልል ለነፃነት እና መረጋጋት ያበረከተችው አስተዋጽኦ ጠቃሚ ነው። ከጥቂት ወራት በፊት ኢትዮጵያና ሶማሊያ ከሌሎች ግንባር ቀደም አገራት ከሆኑት ኬንያና ጅቡቲ ጋር በአልሸባብ ላይ ሁለተኛ ዙር የጋራ ወታደራዊ ዘመቻ ለመጀመር በዝግጅት ላይ ነበሩ። ያ ዕቅድ አሁን የቀረው በኢትዮጵያና በሶማሊያ መካከል ባለ አለመግባባት የተነሳ ይመስላል። ጄኔራል ላንግሌይ ሮ ንትሪ ከውጭ ሆነው ወደ ውስጥ ሲመለከቱ ፕሬዚደንት ሐሰን ሼክ መሐመድ እና የኢትዮጵያ መንግስት በተለይ ብዙ ጊዜ የጥቁር አንበሳ ጦር ተብሎ ለተዋቀረው የተቀናጀ ኃይልን በማቋቋም ሂደት ያሳለፏቸው አንዳንድ ግጭቶች አሉ። ስለዚህ ልዩነቶቻቸውን ፈትተው ወደ ኃይል መቀላቀል ይችሉ እንደሆነ ጊዜ ይነግረናል። ምክንያቱም አብረው ሲሰሩ አልሸባብን በማጽዳት ረገድ በጣም በጣም ውጤታማ ይሆናሉ። ጄኔራል ላንግሌይ የአሜሪካ ኃይሎች በማስወጣትና ኃይሎችን ለማስገባት በሚደረገው የሽግግር ሂደት የጸጥታ ጥበቃን ለማሟላት በመሞከር እንደማይሳተፉ ገልጸዋል። ያ አይደለም። እኛ እዚያ ያለነው ለዚያ አይደለም። እኔ የምለው እኛ ያለማቋረጥ በዛ የተገኘ ነው። ፕሬዝደንት ሐሰን መሐመድ ሰራዊታቸውን እንዲገነቡ ለመርዳትና ለመደገፍ ነው። የተለያዩ እርከን ያላቸውን ኃይሎች በመገንባት ሂደት ውስጥ እያለፉ ነው። እኛ አንድ ብርጌድ አለን። ሌሎች አገሮችም ብርጌድ እያሰለጠኑ ነው። ስለዚህ ይህ ሰራዊታቸውን መዋቅራዊና ስልጡን የማድረግ አንዱ አካል ነው። ወታደራዊ ዘመቻ እንዴት ነው የሚካሄደው፣ የእሱ ባለቤት እሳቸው ናቸው። ይህ ፕሬዚዳንት ባይደን ባስቀመጡልን የብሔራዊ ደህንነት ስትራቴጂ መሠረት በአፍሪካ ካለን ተነሳሽነትና በአገሪቱ ካለን አቀራረብ ጋር የሚሄድ ነው። የአፍሪካ አጋሮቻችን ጋር ያለን መርህ አፍሪካ ምርና ዩናይትድ ስቴትስ አስቻይነት ነው። ስለዚህ እኛ አስቻይነት ማለት ሰራዊታችን መሬት ላይ ይሰማራሉ ማለት አይደለም። እኛ እዛ ያለ ነው፣ ለማማከርና ለድጋፍ ነው፣ ሥልጠናቸውን ለማገዝ ነው። ውጊያው ግን የነሱ ነው። ፕሬዚዳንት መሐሙድ ሁል ጊዜ ይህ የእኛ ትግል የእኛ ውጊያ ነው። ስለረዱን እና ስላስቻሉን እናመሰግናለን ይላሉ ጀኔራሉ። አክለውም የሶማሌው ፕሬዚደንት መሬት ላይ የሚሰማሩ የአሜሪካ ኃይሎችን አልጠየቁም ብለዋል። የሶማሊያን ኃይል ማፍራትና ከአልሸባብ ነጻ በወጡ አካባቢዎች የሚካሄደውን የድኅረ ነጻነትና የመረጋጋት ስራዎችን ለማየት ሶማሊያን በየሶስት ወሩ እንደሚጎበኙም ጀኔራሉ ገልጸዋል። አልሸባብ አካባቢውን እንደገና ለመቆጣጠር ስለሚሞክር ሶማሊያ ጠንካራ ኃይል ያስፈልጋታል ብለዋል። አልሸባብ በሶማሊያ ማዕከላዊ ክልሎች ጥፋት ካደረሰ በኋላ ጁባ ሸለቆ ውስጥ መሽጎ ራሱን እንደገና እያደራጀ ነው ብለዋል። ቡድኑ ልዩነቶችን ለመጠቀምና እንደ መመልመያ ዘዴም ሊጠቀምባቸው አጋጣሚዎችን እየፈለገ ነው ሲሉም ጄኔራሉ ተናግረዋል። ላንግሌይ በሶማሊያ ፑንትላንድ ግዛት ውስጥ የእስላማዊ መንግስት ታጣቂዎች እድገት ያሳስበኛል ብለዋል። በሶማሊያ ያለው የእስላማዊ መንግስት አራማጁ ወይም አይኤስ ቁጥር መጨመር እና የውጭ ተዋጊዎችም ቁጥር በአካባቢው ሊያድግ እንደሚችል የሶማሊያ ባለሙያዎች ትንታኔ አረጋግጧል። እድገቱ ምን ያህል እንደሆነ የተጠየቁት ላንግሌይ ሲመልሱ አዎ፣ በስተዋል ካለፈው ዓመት ጀምሮ አድገዋል። ምናልባትም ሁለት እጥፍ ጨምረዋል። ቁጥሮችን መናገር አልፈልግም ግን ባለፈው ዓመት ከነበረው የበለጠ ሊሆን ይችላል። የአይሲስ ተዋጊዎች ቁጥር ከዚህ ቀደም ከአንድ መቶ እስከ አራት መቶ የሚደርሱ እንደነበሩ ተዘግበዋል። አንድ ባለሙያ ግን ቁጥራቸው በዚህ ዓመት ከፍ ማለቱን ይከራከራሉ። አንዳንድ የደህንነት ባለሙያዎች የቡድኑን ቁጥር ከ500 እስከ 600 ታጣቂዎች እንደሆነ ይገምታሉ። ይህ አሐዝ እስካሁን በአካባቢው የሶማሌ ባለሥልጣናት አልተረጋገጠም። አዲስ የመጡት አብዛኞቹ ከመካከለኛው ምስራቅና ከሰሜን አፍሪካ የመጡ ናቸው ተብሏል። ኢትዮጵያውያንም በቡድኑ ውስጥ ከፍተኛ ቁጥር እንደሚኖራቸው ይታመናል። የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አቶ ነቢዩ ተድላ በቅርቡ ለቪኦኤ እንደተናገሩት የኢትዮጵያ ዜጎች በአልሸባብና በአይኤስ የመመልመላቸው ጉዳይ በአሁኑ ጊዜ በኢትዮጵያ መንግስት ዘንድ እንደ ትልቅ ችግር የሚታይ አይደለም። ነቢዩ አያይዘውም በአሸባሪው ቡድን የሚደርሰውን ፈጣን የጸጥታ ስጋት ለመቅረፍ ኢትዮጵያ የምታደርገውን ጥንቃቄ የተሞላበት ክትትል፣ መረጃ የማሰባሰብ ና ከክልላዊ አጋሮች ጋር የምታሳየውን የትብብር ጥረቶች እንዲሁም የአፍሪካ ሕብረት ተልዕኮ አካል ሆኖ በሶማሊያ የሚገኙ የኢትዮጵያ ወታደሮች አሸባሪ ቡድኑ ተጽዕኖውን ለማስፋት እና ከድንበር ባሻገር የሚያደርገውን የምልመላ ጥረቶችን በማክሸፍ የተጫወቱትን ሚና በመጥቀስ አመስግነዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል ያበየረ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ በኢትዮጵያ ባሉ ግጭቶች በሰላም እንዲፈቱ ጥረቷን እንደምትቀጥል የአገሪቱ አምባሳደር ተናግረዋል። አምባሳደሩ ኤርቪን ማሲንጋ የዩኤስኤድ አምስተኛ ዓመት የኢትዮጵያ ድጋፍ ፕሮግራም አጠቃለያ ዝግጅት ላይ ባደረጉት ንግግር በኢትዮጵያ ያሉ ግጭቶች የሀገሪቱ የኢኮኖሚ እድገት እንዲያሽቆለቁል ማድረግን ጨምሮ የሰብአዊ መብት ጥሰቶችና የማህበራዊ አገልግሎት ተቋማት ውድመት እንዲቀጥል ማድረጋቸውን ገልጸዋል። ግጭቶች ከሚያስከትሉት ጉዳት ለማገገም በርካታ ዓመታትን የሚወስድ በመሆኑ በውይይት ሰላምን ለማውረድ መታተር እንደሚያስፈልግ አሳስበዋል። ኬኔዲ አባተን የተከታተለው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በምህጻሩ ዩኤስአይዲ በኢትዮጵያ ሰላማዊ የፖለቲካ ምህዳር እንዲፈጠርና አለመግባባቶችን በሰላም የመፍታት ሂደት ስር እንዲሰድ የማስቻል ዓላማ በማንገብ ሲተገብረው የቆየው የአምስት ዓመት ፕሮጀክት የማጠቃለያ ዝግጅት ዛሬ ሰኞ መስከረም 20 ቀን 2016 ዓ.ም በአዲስ አበባ ተካሂዷል። በሸራተን ሆቴል በተካሄደው ዝግጅት ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቪን ማሲንጋ በዋናነት ግጭት በነበረባቸውና ባለባቸው የትግራይ፣ የአማራና የኦሮሚያ ክልሎች ማህበረሰቡ ላይ በማተኮር ተግባራዊ የሆነው የኢትዮጵያ ድጋፍ ፕሮግራም የተባለው ፕሮጀክት በርካታ ውጤቶችን አስገኝቷል ብለዋል። Over the past five years, the Ethiopia Support Program has partnered with over 189 local organizations. ባለፉት አምስት ዓመታት የኢትዮጵያ ድጋፍ ፕሮግራም ከ189 በላይ የሀገር ውስጥ ድርጅቶች ጋር ትብብር አድርጓል። ከ375 በላይ ድጋፍ የተደረገላቸው እንቅስቃሴዎችንም ተግብረዋል። እነዚህ ጥረቶች በተከፋፈሉ ማህበረሰቦች መካከል ያለውን ግንኙነት ለማጠናከር እንዲሁም በአንገብጋቢ የፖለቲካ ጉዳዮች ላይ በሺዎች በሚቆጠሩ ሰዎች መካከል ውይይቶች እንዲደረጉ ረድተዋል። በግጭት አካባቢዎች ያሉ ማህበረሰቦች የሥነ ልቦና ንቦና ድጋፍ እንዲደረግላቸውና ማህበራዊ መሰረተ ልማቶችን መልሶ ለመገንባትም አስችለዋል በኢትዮጵያ የቀጠሉት ግጭቶች በኢኮኖሚውና በማህበረሰቡ ላይ ውስብስብ ቀውሶችን እንዳስከተሉም የተናገሩት አምባሳደር ማሲንጋ ከግጭቱ በፊት ለ ለአስር አመታት ያህል ከ ከስምንት እስከ አስር በመቶ ይደርስ የነበረው አመታዊው የአገሪቱ ኢኮኖሚያዊ እድገት እንደ አውሮፓውያን አቆጣጠር ባለፈው አመት ሀያ ሀያ ሶስት ወደ ሁለት ነጥብ አምስት በመቶ ማሽቆልቆሉ ለዚህ አንዱ ማሳያ ነው ብለዋል በመንግስታቱ ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት የቅርብ ጊዜ ሪፖርት መሰረት በአማራ ክልል ከ4178 በላይ ትምህርት ቤቶች መዘጋታቸውን እና በዚህም ከአራት ሚሊዮን በላይ ህጻናት ከትምህርት ውጭ መሆናቸውን እንዲሁም የቀጠለውን የሰብአዊ መብቶች ጥሰትም በዝርዝር ጠቅሰዋል። በመሆኑም ልዩነቶችን በውይይት መፍታት ላይ ትኩረት እንዲደረግ ጥሪ አቅርበዋል። Sometimes these differences are very difficult. You as Ethiopians know this better than I do. የአመለካከትና የፍላጎት ልዩነቶች በማንኛውም ማህበረሰብ ውስጥ ያሉ ናቸው። አንዳንዴ እነዚህ ልዩነቶች በጣም ከባድ ናቸው። ይህን እናንተ ኢትዮጵያውያን ከኔ በላይ ታውቁታላችሁ። ዋናው ነገር እነዚህን ልዩነቶች እንዴት ነው የምንፈታው የሚለው ነው። ብዙ ጊዜ ልዩነቶች ከውይይት ይልቅ በግጭት ለመፍታት ሲሞከር እንመለከታለን። መግባባት ላይ ለመድረስ እና የሁሉንም ፍላጎት መሰረት ያደረገ መፍትሔ ለማምጣት ንግግር ብቸኛው መንገድ ነው። ከኢትዮጵያ ድጋፍ ፕሮግራም ጋር የተሰራው ስራ በኢትዮጵያ የንግግር ባህልን ለማዳበር የምናደርገው ወሳኝ ሂደት አካል ነው። አሁን ያሉትን ግጭቶች ለማስቆም እና ወደፊትም ግጭት እንዳይፈጠር አስፈላጊው ይህ ነው። የውይይት አቅምን ለአንድነት ለለውጥና ለሰላም እንጠቀም። በጋራ ይህን መንገድ በመቀጠል ንግግር ልማድ ብቻ ሳይሆን የሕይወቱ አካል የሆነ ህብረተሰብ መፍጠር አለብን። በኢትዮጵያ ያሉ ግጭቶች ሰላማዊ መፍትሄ እንዲያገኙ አገራቸው የምታደርገውን ጥረት እንደምትቀጥልም አምባሳደር ማሲንጋ ገልጸዋል። በኢትዮጵያ የዩኤስ ኤይድ ሚሽን ዲሬክተር ስኮት ሆክላንደር የኢትዮጵያ ድጋፍ ፕሮግራም ውጤት ማስመዝገቡን ገልጸው ድርጅቱ መሰል ፕሮጀክቶችን እንደሚቀጥል ተናግረዋል። ይህ የዚህ ፕሮግራም ማጠቃለያ ሲሆን ምን እንዳሳካ ትምህርት የምንወስድበትም ነው። አሁን የተጠናቀቀው ጠቃሚ በሆነ ጉዳይ ላይ ትኩረት ያደረገ ብቸኛው ፕሮጀክት አይደለም። ለምሳሌ ከፍታ የተባለ የወጣቶች ፕሮጀክት አለን። ዘላቂ ሰላም ላይ ያተኮረ ሌላ ፕሮጀክትም አለን። እነዚህም ንግግርን ማበረታታት እና ግጭቶችን መቀነስ ላይ የሚያተኩሩ ናቸው። ምክንያቱም እዚህ ግጭቶች አልቆሙም። በጤና ላይ ያተኮሩ ፕሮጀክቶችም አሉን። አሁን የተጠናቀቀው የኢትዮጵያ ድጋፍ ፕሮግራም ግባችንን ከማሳካት አንጻር ውጤታማ ነው። ማህበረሰቡን የሚጠቅሙ ተግባራትን መቀጠል እንፈልጋለን። ዩኤስአይዲ በኢትዮጵያ ድጋፍ ፕሮግራም ፕሮጀክቱ አማካኝነት ከአገር ውስጥ የተለያዩ አጋር ድርጅቶች ጋር በመተባበር ያከናወናቸውን ተግባራት የሚያስቃኝ አውደ ርዕይም የማጠቃለያ ዝግጅቱ አካል ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ተከታይ የእስራኤልና የሂዝቦላ ግጭት ተባብሶ መቀጠሉን እንመለከታለን። ቤይሩት ውስጥ ከሚገኝ የመኖሪያ ሕንፃ ላይ የደረሰው የእስራኤል የአየር ጥቃት አንድ ዓመት በተቃረበው የእስራኤልና የሂዝቦላ ድንበር ዘለል ግጭት ዋና ከተማይቱ ውስጥ ከሚገኝ ስፍራ ላይ ሲያነጣጥር የአሁኑ የመጀመሪያው መሆኑ ነው። አሉላ ከበደ የአሜሪካ ድምፁ ሪቻርድ ግሪን ያደረሰንን ዘገባ የኦሮምኛ ክፍል ባልደረባችን በፈቃዱ ሞረዳ የቤሩት ነዋሪ ኢትዮጵያውያኖችን አነጋግሮ ካደረሰን ዘገባ ጋር ጨምቆ እንደሚከተለው ያቀርበዋል። የፍልስጤም ህዝባዊ ግንባር የተሰኘው ታጣቂ ቡድን እንዳመለከተው በዛሬው የእስራኤል የአየር ጥቃት ሶስት አባላቱ ተገድለዋል። በአንጻሩ የእስራኤል ጦር ዛሬ ማለዳ ላይ በአካባቢው ስለተፈጸሙት የአየር ጥቃቶች ያለው የለም። ሆኖም በደቡብና ምስራቃዊ ሊባኖስ በሂዝቦላ ኢላማዎች ላይ የአየር ጥቃት እየፈጸመ መሆኑን አመልክቷል። ባለፈው አርብ የሂዝቦላውን የረዥም ጊዜ መሪ ሐሰን ናስረላ የተገደለበትን ጨምሮ የእስራኤል ጥቃቶች ከቤሩት አቅራቢያ የሚገኙ መንደሮችን ደብድበዋል። እስራኤል በጋዛ ሰርጥ ከሐማስ ታጣቂዎች ጋር እያካሄደች ያለችው ጦርነት በመካከለኛው ምስራቅ መጠነ ሰፊ ግጭት እንዳይቀሰቀስም ስጋት አሳድረዋል ይህ በእንዲህ እንዳለ ባለፉት ሁለት ሳምንታት ውስጥ ብቻ ከአንድ ሺ በላይ ሰዎች ሲገደሉ ሌሎች ቁጥራቸው ስድስት ሺህ የሚደርሱ ቆስለዋል ሲል የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል የተባለው አሐዝ ከሟቾቹ ውስጥ ምን ያህሉ ታጣቂዎች የቱን ያህሉ ደግሞ ሲቪሎች መሆናቸውን አይዘረዝርም በተጨማሪም ቁጥራቸው 250 ሺህ የሚጠጉ ሊባኖሳውያን ከግጭቱ ለማምለጥ ከቀያቸው ሸሽተው በመጠለያዎች ውስጥ ይገኛሉ ሲል የሊባኖስ መንግስት አስታውቋል። በእስራኤል በኩል 49 ሰዎች ሲገደሉ በሺዎች የሚቆጠሩ እስራኤላውያን መፈናቀላቸውም ተዘግበዋል። ይህ በእንዲ እንዳለ በቤሩት የሚገኙ ኢትዮጵያውያን ስለ ግጭቱና ስላሉበት ሁኔታ ለአሜሪካ ድምፅ በስልክ ገልጸውልናል። በቤት ውስጥ ስራ ተቀጥራ የምትሰራው መዲና ኃይል በተለያዩ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን አስመልክቶ ያደረባትን ስጋት ለኦሮምኛ ክፍል ባልደረባችን በፈቃዱ ወረዳ በሰጠችው አስተያየት ሁኔታውን እንዲህ ትገልጸዋለች። ታማሚዎች አሉ። እስር ቤት ያሉ ልጆች አሉ። ሆስፒታል የተኙ ልጆች አሉ። ቦታው አጠገባቸው ቢፈነዳ ሮጠው መሄድ የማይችሉ ልጆች አሉ። እኛ ዛሬ ሮጠን መሄድ እንችላለን። ማምለጥም መሸሽም እንችላለን። በጣም አስከፊ ሁኔታ ላይ ነው ያለነው። እኛ ዛሬ ብቻ ነው ሰላም ዋን ነው ዛሬ ብቻ ነው እኛ ድምፅ ያልሰማ ነው። በሰቀቀን ነው እየኖርን ነው ያለነው። አሁን አሁን ከሰዓት በኋላ መልሰህ ብትደውልልኝ ሜቢ ድምፅ ላሰማው ትችላለን። ስልኬም ላይሰራ ይችላል። እስከ ይሄን ያህል ነው። ሰቀቀን ውስጥ ነው ያለነው። በግጭቱ ሳቢያ የተፈናቀሉ የማህበረሰቡ አባላትን ለመርዳት የሚደረጉ ጥረቶች አስተባባሪ የሆነችው የቤይሩት ነዋሪዋ ሰላማዊ ተስፋዬ ተከታዩን ብላለች። የመክፈል አለ የሞትም አለ ተብሎ እንግዲህ ያው እሱን ለማረጋገጥ ከጽህፈት ቤቱ ጋርም እንደዚህም ደግሞ ይሄን ኢንፎርሜሽን ከሰጠን ሰዎች ጋር ኮሚኒኬት እያደረግን ነው። እስካሁን እኔ እጅ ላይ ያሉትኝ ትክክለኛ ብላ የሰጠችኝ በአንድ የተሰታችን በኩል ሁለት ልጆች አሉ። የሞቱት የቆሰሉት አሉ። ያው ከአሰሪዎቻቸውም ጋር ከአሰሪ ውጭ ያሉ ልጆች አሉ። ቤሩት የሚገኘውን የኢትዮጵያ ቆንስላ ጽህፈት ቤት አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በተከታዩ ዘገባ ወደ ትግራይ ክልል ስናልፍ ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ወይም ህወሀት አመራር አንዱን ቡድን በሚመሩት የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ቡድን የተጠራ ህወሀትን የማዳን የተባለ ስብሰባ ዛሬ ሰኞ መቀሌ ላይ ጀምሯል። ዛሬ መስከረም 20 ቀን 2017 ዓ.ም በተጀመረው ስብሰባ የመክፈቻ ስነስርዓት ላይ የተናገሩት አቶ ጌታቸው ስብሰባው ልዩነቱን በግልጽ ለማሳየት ያግዛል ብለዋል። በሌላ በኩል አቶ ጌታቸው በወቅታዊ ጉዳዮች ላይ ከደቡብ ምስራቃዊ ዞን ከመጡ ነዋሪዎች ጋር ትናንት እሁድ በመቀሌ ከተማ ውይይት ማካሄዳቸውን አክሎ የመቀሌው ዘጋቢያችን ሙልጌታ ጽብሃ ተከታዩን ዘገባ ልኳል። በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ከፓርቲው ጠቅላላ ጉባኤና የህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍል እንደቀጠለ መሆኑን የሚያመላክት ስብሰባ ነው ዛሬ በመቀለ ከተማ የተጀመረው። ለሁለት ከተከፈለው የህዝባዊ ወያነ ሐርነት ትግራይ ህወሓት አመራር አንዱን ቡድን በሚመሩት የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ቡድን በተጠራ ህወሓት የማዳን የተባለ ስብሰባ በቅርቡ በተካሄደው 14ኛው ጉባኤ ያልተሳተፉ የማዕከላዊ ኮሚቴ አባላትና ሌሎች ከፍተኛ አመራሮች እየተሳተፉ መሆናቸው አዘጋጆቹ አመልክተዋል። በመክፈቻው ሥነ ሥርዓት ላይ የተናገሩት አቶ ጌታቸው ስብሰባው ልዩነት በግልጽ ለማሳየትና ክልሉን የሚጠቅሙ ውሳኔዎች ለመወሰን ያግዛል ብለዋል። ህወሀት ከም ህወሀት በሓደ ዝተጋገየ ጉጅለ ምክንያት ክጠፍ ከም ዘይግብ ህወሀት በአንድ የተሳሳተ ቡድን ምክንያት መጥፋት እንደሌለበት አምነን ኃይል ማሰባሰብ አለብን። ስም ማጥፋት ትተን ልዩነቶችን ግልጽ በሆነ መንገድ የምናይበት ነው። ፓርቲውን ለማዳን የሚደረግ ጥረትም ስርዓት ባለው መልኩ እንዲመራ መድረኩ ያግዛል። ይህ ስብሰባ ለሁለት ቀናት የሚቆይ መሆኑን ተገልጿል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን ባካሄደው 14ኛ ጉባኤ የተመረጠው አዲሱ የማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ 16 አመራሮቹን ከፓርቲው ማባረሩና ፖለቲካዊ ስራዎችን እንዳይከውኑ በቅርቡ ማገዱ ይታወሳል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ መግለጹ አይዘነጋም። በሌላ በኩል አቶ ጌታቸው ረዳ ትናንት እሁድ መስከረም 19 ቀን 2017 ዓ ም ከደቡብ ምስራቃዊ ዞን ከመጡ ነዋሪዎች ጋር በመቀለ ከተማ ህዝባዊ ውይይት አካሂደዋል። የውይይቱ ተሳታፊዎች ወደ ከተማዋ ሲገቡና በከተማዋ የሰማዕታት ሐውልት ቅጥር ግቢ ውስጥ ለአቶ ጌታቸውና አስተዳደራቸው ድጋፋቸውን የገለጹ ሲሆን ሰላም ነው ምርጫችን በማለትም መፈክር ማሰማታቸው ተመልክተናል። አቶ ጌታቸው በህወሀት አመራሮች መካከል አለ ያሉትን ክፍል በተመለከተ ማብራሪያ ሰጥተዋል። ፓርቲያቸው ከኤርትራ አመራሮች ጋር ከስድስት ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያነ ሓርነት ትግራይ ህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ከጥቂት ሳምንታት በፊት ተናግረዋል። በዚያው ውይይት ላይ ህወሀትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚደንት ዳ ረዳ መሆናቸውም ጠቅሰዋል። አቶ ጌታቸው በትላንትናው ስብሰባ በዚህ የዶክተር ደብረጽዮን ማብራሪያ ላይም ምላሽ ሰጥተዋል። ስኤርትራ ዝራኸው ከኤርትራ ጋር የሚገናኘው እሱ ነው ሲሉ ነበርም። ወደ ኤርትራ የሚልከው የተለየ ወርቅ የለም፣ ወይም ሌላ ነገር የለኝም። የትግራይ ህዝብ ሰላም የሚያገኝበት እድል ካለ ብዬ ነበርም። አሁንም ለትግራይ ህዝብ የሚጠቅም ካለ ከማንም ጋር ይገናኛለሁ የማደርገው ግንኙነት ግን ከኤርትራ ጋር ሆኜ እግልን ለመምታት ወይም ከፌዴራል መንግስት ጋር ሆኜ ሌላውን ለመምታት አይደለም። የትግራይ ህዝብ ወደ ሌላ የጦርነት መድረክ ለምን አስገባለሁ? ተሳታፊዎቹ ለአስተዳደሩ ካነሷቸው ጥያቄዎች አንዱ የተፈናቃዮች መመለስ ጉዳይ ነበር። አውሕጅ አማን አበረድ ተፈናቃይ ህዝባችን በጎርፍ ውሃና በረዶ ነው ክረምቱን ያሳለፈው። አሁን ደግሞ ወደ ፀሐይ ተሸጋግሯል። ይህ ወደ ቀዩ መመለስ አለበት። ከዚሁ ከቅርብ ከአባላ የተፈናቀለው ህዝባችንም በተለያዩ ቦታዎች ተበታትኗል። አቶ ጌታቸው በምላሻቸው ተፈናቃዮች ወደ ቀያቸው የመመለስ ጉዳይ አስተዳደራቸው ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ሌላው ጥያቄ ደግሞ የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ሂደትን የተመለከተ ነበር። ሀዳሪ ደልዮም ዕድሞም የሐልፍ ነው። እነዚህ ታጋዮች ትዳር ያስፈልጋቸዋል። በተለይ ሴት ታጋዮች ዕድሜያቸው እያለፈ ነው። ኢላይታች ብለው ብዙ አሳልፈዋል። የቀድሞ ተዋጊዎችን ወደ ቀድሞ ህይወታቸው የመመለስ እቅድ እንድተገበር በቁርጠኝነት እንድትሰሩ የምንደግፍ ይሆናል። አቶ ጌታቸው በሰጡት ምላሽ የቀድሞ ተዋጊዎችን ወደ ቀድሞ ህይወታቸው የመመለስ ጉዳይ ለትግራይ የሚጠቅምና በልማት እንዲሳተፉ በሚያግዝ መልኩ በፕሪቶሪያው ስምምነት ይፈጸማል ብለዋል። አስተዳደራቸውና አመራሩ ከፍተኛ ስም የማጥፋት ዘመቻ ተካሂዶበታል ሲሉም ተናግረዋል። ክወርድ ተዝብል እኳ ብሰላም ክነብረሉ ዘይኽእል ኤንቫይሮንመንት ምፍጣር እዮም ግዜኦም ዘሕልፉ ከስልጣን ልውረድ ብል እንኳን በሰላም የማልኖርበት ሁኔታ በመፍጠር ላይ ተጠምደዋል። ለስልጣን ሲባል ካንተ ጋራ በታገለ ጓድ ላይ ሰዎች ከሃዲ ብለው እርምጃ እንዲወስዱ የሚያደርግ የስም ማጥፋት ዘመቻ እያካሄዱ ነው ያሉት። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በአካሄደው 14ተኛ ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ በቅርቡ ለአሜሪካ ድምፅ በሰጡት ምላሽ ከስም ማጥፋት ጋር በተያያዘ የቀረቡ ውንጀላዎች አስተባብለዋል። በጊዜያዊ አስተዳደሩ ፕሬዚደንት የተሰጠውን አስተያየት ከእውነት የራቀ በማለትም የገለጹት አቶ አማኑኤል እንደ ፓርቲ ስራዎች ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ማለታቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ዘርፍ ኃላፊ ሌትናንት ጀኔራል ታደሰ ወረደ የህወሀት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ማሳሰባቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ ስንመለስ ደግሞ በዩናይትድ ስቴትስ ሪፐብሊካን እና ዲሞክራቲክ ፓርቲዎችን ወክለው ለምክትል ፕሬዝዳንትነት የሚወዳደሩት እጩዎች ሲቢኤስ ኒውስ የተሰኘው የአሜሪካ ቴሌቪዥን ጣቢያ ማክሰኞ ለሚያካሄደው የምርጫ ክርክር ዝግጅት እያደረጉ ነው። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ እጩዎቹ ጄዲ ቫንስና ቲም ዋልዝ ሊያተኩሩ የሚችሉባቸውን ፖሊሲዎችና ክርክሩ በአሜሪካ ፕሬዝዳንታዊ ምርጫ ውጤት ላይ ሊኖረው የሚችለውን ተጽዕኖ ቃኝታ የደረሰችን ዘገባ እንደሚከተለው አዘጋጅቸዋለሁ። የሪፐብሊካን ፓርቲ ምክትል ፕሬዝዳንታዊ እጩ ጄዲ ቫንስ ማክሰኞ ዕለት ከዲሞክራቲክ ተቀናቃኛቸው ቲም ዋልዝ ጋር በሚኖራቸው የክርክር ጊዜ ለመራጮች የሚያስተላልፉት ዋና መልእክት ምን እንደሆን በቅርቡ ተናግረው ነበር። እጩነቱ ቁም ነገር ያለው ቡድን የምንሸሸው ሳይሆን የምንኮራበት ታሪክ ያለው ቡድን፣ እናም እውነተኛ እቅድ ያለው ቡድን የትራምፕና ቫንስ ቡድን ነው። ሪፐብሊካኑ የምክር ቤት ተመራጭ ቶም ኢመር፣ የኦሃዮን ሴናተር ሲቢኤስ ኒውዮርክ ውስጥ ለሚያካሄደው የዘጠና ደቂቃ ክርክር በማዘጋጀት ሲረዷቸው ቆይተዋል። ዶናልድ ትራምፕ አስተካክለው ስለነበረና ሃሪስና ባይደን ስላፈራረሱት ኢኮኖሚ ማውራት ይችላሉ። ትራምፕ ስላስተካከሉትና እነሱ ስላበላሹት ድንበር ማውራት ይችላሉ። ቲም ዋልዝን የመሰሉ ወይም አቅጣጫ ለማስቀየር እየሞከሩ እንደሆነ ሲረዱ ደግሞ ተጠያቂ አድርጓቸዋል። በተመሳሳይ የሚኖሶታው ገዥም የክርክር ብቃታቸውን ሲያዳብሩ መቆየታቸው ተዘግቧል። አብዛኛውን ጊዜ ለመራጮች የሚያስተላልፉት መልእክትም እንደ አውሮፓውያን አቆጣጠር በህዳር ወር የሚካሄደው ምርጫ ትልቅ ዋጋ ያለው መሆኑን ነው። ሁሉም ነገር በቀጭን ገመድ ላይ የተንጠለጠለ ነው። ለመጪው አራት ዓመታት ብቻ ሳይሆን ለሚቀጥሉት አርባ ዓመታት የስነ ተዋልዶ መብት ዋልስ ቫንስን ሊያጠቁ ከሚችሉባቸው ጠንካራ አጀንዳቸው አንዱ ሊሆን ይችላል ሲሉ በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ጆን ማርክ ሃንሰን ይገልጻሉ። ቫንስ ትራምፕ ፕሬዚደንት ቢሆኑ ጽንስ ማቋረጥን የሚያግድ ሕግ ይፈርማሉ ወይስ በሀገር አቀፍ ደረጃ ጽንስ ማቋረጥ የሚቻልበት በጣም አጭር ጊዜ ይሰጣሉ የሚል ጫን ያለ ጥያቄ ሊቀርብላችሁ ይችላል። ሀንሰን አክለው መራጮች ምክትል ፕሬዚዳንታዊ እጩዎች የምርጫ ዘመቻ ፖሊሲዎቻቸውን በዝርዝር እንዲያቀርቡ መጠበቅ የለባቸውም ሲሉ አመልክተዋል። አብዛኛውን ጊዜ ክርክሮቹ በይዘት ላይ የሚያተኩሩ ሳይሆን የታይታ ናቸው። እጩዎቹ ከተጠየቁት ጥያቄ በማምለጥ የተካኑ ሆኗል። በምትኩ መናገር በሚፈልጉት ጉዳይ ላይ መልእክት ያስተላልፋሉ። ማክሰኞ የሚካሄደውን ምርጫ በቴሌቪዥን የሚከታተሉ መራጮች ምክትል ፕሬዚዳንታዊ እጩዎቹ የተሻለ መተማመኛ ይሰጧቸው እንደሆን የሚያዩት ጉዳይ ይሆናል። አንሰን እንደሚሉት ግን ድንገት ያልታሰበ ክስተት ካልተፈጠረ በስተቀር ክርክሩ ለአሜሪካ ፕሬዝዳንትነት በሚደረገው ፉክክር እምብዛም የሚቀይረው ነገር አይኖርም። በቬሮኒካ ባልደራስ እግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ። የመጀመሪያውን አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ዝግጅታችን ወደ ሐዋሳ ይወስደናል። በተለይ ከጥቂት ዓመታት ወዲህ በተለያየ አማራጭ እየቀረበ ያለው የሐዋሳ ሐይቅ የአሳ ገበያው እንዲነቃቃ ቢያደርግም የምርት መጠን በሚፈለገው ደረጃ ለመሆኑን ተጠቃሚዎችና ባለስልጣናት ተናገሩ። ይህም ሆኖ የሐዋሳ የአሳ ገበያ ለአስጋሪዎች ለ667 ወጣቶች የስራ እድል እንደፈጠረላቸው የከተማው ህብረት ስራ ማህበር መስሪያ ቤት አስታውቋል። የሐዋሳ ከተማ ግብርና መምሪያ በበኩሉ ካለው አቅም በታች ቢሆንም ከሀይቁ በየዓመቱ 450 ቶን የአሳ ምርት ለገበያ እንደሚቀርብ ገልጿል። ኢትዮጵያ ባለፈው ዓመት 131 ሺህ ቶን አሳ ብቻ ማምረቷን የግብርና ሚኒስቴር አስታውቋል። የሐዋሳ ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው። ከኢትዮጵያ ዋና ከተማ አዲስ አበባ በስተ ደቡብ በ273 ኪሎ ሜትር ርቀት ላይ በምትገኘው ሐዋሳ ከተማ የሚገኘው የሐዋሳ ሐይቅም የአሳ ገበያ ከሚደራባቸው ስፍራዎች አንዱ ነው። በዚሁ አሞራ ገደል በመባል በሚታወቀው የመዝናኛ ስፍራ አሳ በተለያየ መልክ ለምግብነት ይቀርባል። የአሳ ዱለት፣ ለብለብ እንዲሁም ጋዝላይት በሚል የሚቀርቡ ጥብስና ሌሎችም የተመጋቢዎች ምርጫ መሆናቸውን የከተማው ነዋሪም አቶ ግርማ ዱካ ይናገራሉ። ያለነው አዋሳ ከተማ አሞራ ገደል ተብሎ በሚጠራበት እና በፍቅር ፍሌቶ የሚበላበት ቦታ ነው ያለ ነው እና በዋናነት ፍሌቶ በጣም ለጤና ጠቃሚ አብዛኛ በረሲጋ ከምትበላ ፍሊቶ የአሳ ፍሊቶ የምትበላ ለጤናም በጣም ጥሩ ነው። በቂጣው ነው የምበላው። እንደዚህ በጋራ በጋራ በፍቅር ስትበላ ደግሞ በጣም ጣፍታ። አንድ ሰው ብቻ ሲበላ ብዙም አያፍጡም፣ ብዙም ደግሞ ሴንስ አይሰጥም። አብዛኛ በጋራ እንደዚህ በፍቅር ስትበላ በጣም ነው የሚያምደው በዛ ልክ እና አብዛኛው ሰው እና አብዛኛው ሰው ስጋ ጥረ ስጋ በልቶ በረ ስጋ በልቶ ከሚታመም እናም በጣም ያመኝ ነበር ኮልስሮ ግፊት ይላይ ነገር ያመኝ ነበር። ግን አሁን አሳ ስጋ ከጀመር እሽ ሾርባ ከጀመርኩ በጣም ሰላም አገኘው። ሸምሰድን አብዲ የተባሉ ተጠቃሚ ምርጫቸው ፍሌቶ ወይም የአሳ ጥረ ስጋ መሆኑን ገልጸው የዓሳ ምርት በተለያየ የምግብ አይነት መቅረቡ በአሳ ገበያው ላይ መነቃቃትን እንደፈጠረ ተናግሯል። በዚሁ ስፍራም አሳ በጥረው በጥብስ በቅቅልና በሾርባ መልክ ለደንበኞች ይቀርባል። ፍሌቶ ማለት የአሳ ጥሬ ሥጋ ነው። በሳምንት ግፋ ቢል አራት ቀን እጠቀማለሁ። አቀራረቡ ያው በዚህ ሳህን እንዳየው ነው የሚቀርበው። አሳ መድኃኒት ነው። ለጤናም ጥሩ ነው። በጣም አስፈላጊ ነው በማለት ልዩ ሆኖ ተገኝቷል። አሁን ሲሆን የቆየም ነገር ነው። ጠዋት ጀምሮ እስከ አምስት ሰዓት ድረስ በጣም በፍቅር ይበላል። በተለይም በሳምንቱ የመጨረሻ ቀናት ቅዳሜና እሁድ የሚመጡ ደንበኞች ለቁርስ የሚመርጡት ፍሌቶ ወይም የአሳ ጥሬ ሥጋ መሆኑን ነጋዴዎች ገልጿል። ዋጋውም መጠነኛ ነው ሲሉም ከስፍራው ደንበኞች አንዱ የሆኑት ሰብስቤ ብሔረ የተባሉ አስተያየት ሰጪ ተናግሯል። እዚህ ቦታ አሞራ ገደል ይባላል። የአሳ ማህበር ሰፈር ፍሌቶ ዋጋው በጣም ምርጥ ነው። ስምንት አሳ መቶ ብር ነው። ያው በጥሩ ሁኔታ እየበላን ነው። የአሳ ገበያ የስራ እድል ፈጥሮልኛል የሚለው አሳ ሰለሞን አዲሱ በተለያየ መልክ አሳ እንደሚያቀርቡ አመልክቷል። ለጥሬም ሆኑት ሁለት አይነት አሳዎች ናቸው። በጣም ይጸዳል። ከተጸዳ በኋላ ዛን ላይ ይቆራረጣል። ቂጣ ዳጣ አለ ተቀርቦ ነው የሚበላው። ያው አፉ ላይ ፍሬሽ አሳ ስለሆነ ሲበላ ይታያል። በዛ በጣም ጣዕም አለው ማለት ነው። ሰው ቴስቱን ቀምሰያል ማለት ነው። የሐዋሳ የአሳ ገበያ ለስድስት መቶ ስልሳ ሰባት ወጣቶች የሥራ እድል ፈጥሯል ሲሉ የከተማው የህብረት ሥራ ልማት ጽሕፈት ቤት ኃላፊም አቶ ጴጥሮስ ዮሐንስ ለአሜሪካ ድምፅ አስታውቀዋል። ይህ ቀጥታ የማህበሩ አባል ሆኖ እየተንቀሳቀሱ ያሉ ናቸው። በተዘዋዋሪ ደግሞ እዛ ውስጥ በተለይ ጀልባ በመፋር መረቦችን በመስራት የተለያዩ ነገሮችን በመስራት ደግሞ በተለይ እዛ ቤት ውስጥ የሚጠቀሙ የተለያዩ ሽርባዎችንም በመስራት የሚጠቀሙ አጠቃላይ መቶ መቶ ስልሳ ሁለት ወጣቶች አሉ። አጠቃላይ በድምሩ ስድስት መቶ ስልሳ ሰባት የህብረተሰብ ክፍል እዛው ሀይቱ ላይ በተለይ በህብረ ስራ ማህበሩ ተጠቃሚ የሆኑበት ሁኔታ ያለ የሐዋሳ ከተማ አስተዳድር የግብርና መምሪያ ኃላፊም አቶ አበባዮ ላሊማ በበኩላቸው የሐዋሳ ሐይቅ የአሳ ምርት ካለው አቅም በታች ቢሆንም ከሐይቁም በየአመቱ አራት መቶ ሀምሳ ቶን የአሳ ምርት ለገበያ እንደሚቀርብ ገልጿል። በሐዋሳ ሐይቅ ላይ ሶስት አይነት የአሳ ዝርያ አለ። ከእነዚህ ውስጥ በብዛት ያለው ቴላፒያ ነው። እነዚህ በህብረት ስራና በወጣቶች የተደራጁ ወጣቶችን አውጥቶ ለተመጋቢ ወይም ለገበያ የሚያቀርቡት በአመት ብዙ ቶን ነው የሚመረተው። ከአራት መቶ ሀምሳ ቶን በላይ በአመት ይመረታል። በተለይም ከጥቂት አመታት ወዲህ በተለያየ አማራጭም እየቀረበ ያለው የሐዋሳ ሐይቅ አሳም ገበያው እንድነቃቃ ቢያደርግም የምርቱ መጠን በሚፈለገው ደረጃ አለመሆኑን የአሳ ተመጋቢዎችና ነጋዴዎች ተናግሯል። ሐይቁ በሚገባ ባለመልማቱ ግልጋሎቱም አነስተኛ መሆኑን ጠቁመዋል። የአዋሳ ሐይቅ ሁነኛ ፕሮጀክት ቀርጾለት ስላለማ እንጂ ከዚህም በላይ ኢኮኖሚያዊና ማኅበራዊ ጥቅም መስጠት ይችል ነበረ ሲሉም ተናግሯል። በዚህ ጉዳይ ላይ ምላሽ የሰጡት የከተማው የኅብረት ሥራም ልማት ጽህፈት ቤት ኃላፊ አቶ ጴጥሮስ ዮሐንስ ተከታዩን ብለዋል። ከአያያዝ አንጻር የጎደሉ ነገሮች እንዳሉ አይተናል። ሐይቅ ዳር ልማት በሚሰራበት ጊዜ ይሄም አብሮ እንዲሰራ ታቅፎ እየተሰራ ነው። ያለ እዛ አካባቢ ያለው ውብና ለተመጋቢም ለ ዝናናም ሰው ምቹ እንዲሆን እዚ የሚስተካከል ነው የሚሆነው። በግብርና ሚኒስቴር የአሳ ሀብት ልማት ክፍል ኃላፊም ዶክተር ፋስል ዳዊት ኢትዮጵያ በዓመት ከአምስት አምስት መቶ ዘጠና ስድስት ሺህ ቶን በላይ አሳ የማምረት አቅም እንዳላ ጠቁመዋል። ባለፈው ዓመት መቶ ሰላሳ አንድ ሺህ ቶን ብቻ አሳ ማምረቷንም ጠቅሰዋል። ዶክተር ፋስል በተፈለገው መጠን ማምረት ያልተቻለበትን ምክንያትም አብራርቷል። የአሳያቸውን የሃያ አስራ ስድስት ኤክስፖርታችንን ብጠቅስልህ እንኳን መቶ ሰላሳ አንድ ሺህ ቶም፣ አካባቢ ነው የሚመረተው። ነው እንግዲህ ተግዳሮቶቹ ብዙ አይነቶች ናቸው። ምናልባት ኦቨር ፊሺንግ አንዱ ነው፣ አዋሳን ጨምሮ አንድ እሱ ነው። ሌላው ትልቁ ፖቴንሻላችን አኳካልቸር ከአራት መቶ ሺህ ቶን በላይ በአመት ማምረት የሚችሉበት የአሳ ግብርና አኳካልቸር ብለን የምንጠራው ነው። ይህንን ስንመለከት አኳካልቸር እንዳና ምርት ወይም እንዳና ለማ እንቅፋት ሆነ እንደው አንድ ሶስት አንኳር ለምሳሌ የአሳ ዝርያ፣ የአሳ ጫጩት ጥራትና ብዛት አንዱን እንቅፋታችን ነው። ሌላው የአሳ ምግብ፣ ሶስተኛና ሌላው ተጨማሪ ደግሞ ምንድን ነው የግብአት የአሳ ምርትን ለማሳደግ የአመራረት ስርዓቱን ማዘመን እናም መሠረተ ልማቱን ማሟላት እንደሚያስፈልግም ኃላፊዎቹ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ሳምንታዊው ሐኪሞን ይጠይቁ ነው። ሳምንታዊው ሐኪሞን ይጠይቁ። ትክክለኛውን የሰውነት ቅርጽና ቁመና የተከተለ አቀማመጥ፣ አቋቋምና አተኛኘት ለጤና መሰረታዊ ነው ይላል። በሰውነት አወቃቀር በተለይም በአከርካሪ አጥንትና በአጠቃላይ የሰውነት አካላት ስራ መካከል ስላለው ግንኙነት ሙያዊ ትንታኔ የሚሰጡን የኬሮ ፕራክቲክ ህክምና አዋቂዋ ዶክተር ሰላም አክሊሉ ናቸው። አሉላ ከበደን ያነጋገራቸው። ጤና ይስጥልኝ ዶክተር ሰላም አክሊሉ፣ በቅድሚያ ለጊዜው አመሰግናለሁ። ይህም ደስ ብሎኛል እዚህ ስለተገኘ። ዶክተር ሰላም ከህክምናው ዘርፍ ምንነትና አላማዎቹ ብንንደረደረ ምንም እንኳን የህክምና አቅርቦቱ የተለያዩ ዘርፎች ቢኖሩትም ይበልጡን አጥንትና ጡንቻ ላይ ከሚደርሱ አጥንትና ጡንቻ ላይ ከሚደርሱ ጉዳቶች ህክምና ጋር የተያያዘው ጎልቶ ስለሚታይ የህክምና ዘርፉ ምንነት በብዙዎች ዘንድ በውል አይለይም። ለመሆኑ የካይሮፕራክቲክ ህክምና ዓላማ ምንድን ነው? ስለ ምንነቱ ጨምረው ቢያስረዱን መልካም። ካይሮፕራክቲክ የሚለው የህክምና ዘርፍ መጀመሪያ በእንግሊዝኛ ብለው ኒውሮማስኩሎስኬለተል ስፔሻልቲ ይባላል። ይህም ማለት ምንድን ነው? የአጥንትን፣ የጡንቻን፣ የነርቭን አካቶ በተለይ በተለይ አከርካሬ አጥንት ላይ የሚያተኩር የጤና ዘርፍ ነው። አከርካሬ አጥንትን ለምን? ምናልባት እሱን ብንመለከት የአከርካሬ አጥንታችን ውስጡ ያለው ህብረ ሰረሰሩን የሚጠብቅ ነው። እና ካይሮፕራክቲክ የሚባለው ሙያ ዋና የሚያተኩረው አከርካሪ አጥንቱን ማስተካከል ነው። ለዚህ ነው የጀርባ አጥንት ነው አንድ ሰው እንኳን ሲባል መሰረታዊ ነው የሚባለው እና ስፓይን ሄልት ቁልፍ ነው። መልካም ዶክተር ሰላም፣ የተለያዩ ሁኔታዎች ህሙማንም ወደ እናንተ ያመጣሉ። ቶሎ የሚታየው የጀርባ አጥንትን ጨምሮ በአካል ጉዳት በደረሰ ጊዜ መከላከል ረገድ ከመድረሱ በፊት የሚደረግ አለ ሕክምናው ተጠቃሚ ሆን የሚቻልበት መንገድ አለ። ፊት ለፊት ከሚታየው ውጪ ምንድን ነው ህሙማን ወደ እናንተን እንዲመጡ የሚያደርጋቸው ሁኔታ? በጣም በዝቶ የምናየው የወገብ ህመም፣ የአንገት ህመም ነው። ከዛ ባሻገር እንደመሆን ትንሽ ከበድ እያለ የዲስክ መንሸራተት የሚባለው ምክንያቱም ከአከርካሪ አጥንቶቹ መካከል ያለው ዲስኩ ከቦታው በሚለቅበት ጊዜ ነርቭ ላይ ጫና ስለሚያመጣ ብዙ ሰዎች እክል የሚገጥማቸው በሱ ነው። ነገር ግን እዛ ጋር ከመድረሳችን በፊት ብዙውን ነገር ልንከላከለ ይገባል። እሱ ምንድን ነው? ተክለቁመናችንን ልብ በማለት አቋማችንን፣ አቀማመጣችንን አሁን ደግሞ በተለይ ይሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት ስድስት ኪሎ ያህል ብቻ ሆኖ ሳለ ልክ አንገታችን ሲታጠፍ ክብደቱ አምስት እጥፍ ያህል ይሆንና ወደ ሀያ ስምንት ኪሎ ነው አንገቱ ላይ ጫና የሚያመጣው። ሀያ ስምንት ኪሎ ማለት የስድስት ዓመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው። ስልክ ላይ ሲውልና አጠማመጡ ነው ያንን ክብደት የሚፈጥረው። ፊዚክሱ እንደዚህ ስንል ስድስት ኪሎ ሆኖ ሳለ፣ እንደዚህ ስንል ሎዱ እዚህ ላይ የሚበዛው በአምስት እጥፍ ነው ማለት ነው እና አንገታችን ውስጥ ዋናው ትልቁ አውቶኖሚክ ነርቨስ ሲስተሙ እዚህ ውስጥ ነው ያለው። እሱ ላይ ያንን ያህል ጫና ማምጣት ማለት ትክክል ማሰብ እንኳን አንችልም። የሚገርም ድሮ ከሌ ማጅራት መቼ እኮ ማጅራቱን መቶት ዱብ ብሎ ሞተ። ያን ያህል ማለት ነው አንገት ላይ ያንን ጫና ና እንደሱ እንደሱ አይነት ነገሮችን መጠንቀቅ እንችላለን። በተቻለ መጠን ቀጥ ማለት አንገታችንን። የግድ ስልኩን መጠቀም አለብን፣ ኮምፒውተሩን መጠቀም አለብን። ግን ከዛ በኋላ የምንሰራቸው ኤክሰርሳይሶች የካይሮፕራክተር ባለሙያ ለማግኘት የሚመጡ ሰዎች በደረሰባቸው ጉዳት ወይም ቅድም እንደገለጿቸው ግርባሃ በምና ያንገት መምን ጨምሮ ያን ፍላጎት ይዞ ሲመጣ መቼም ግድ ነውና ሀክምናው ፈልጎ እንረዳዋለን። ነገር ግን ከዚያ በፊት አሁን መከላከል የሚደረገው ጤና ላይ ቀደም እንዳሉት አቀማመጥን፣ አቋቋምን የሚመለከተው እንዴት ነው? ሰዎች ትክክለኛውን ነገር መረዳት የሚችሉት መሰረቱ ስለሌለ በመደበኛ ትምህርትም የሚሰጥ ስላልሆነ ማስተማር፣ ማስተማር የመጀመሪያው እሱ ቢሆን ደስ ይለኛል። ልጆች ቢያውቁ አቀማመጥን፣ እቃ ነሳስን፣ ከባድ እቃ ስናነሳ ከጉልበታችን አጠፍ ብለን ክብደቱ ጉልበታችን እግራችን ላይ እንዲሆን ከወገባችን እንዳንታጠፍ። አሁን ብዙ ጊዜ በሀገራችን ልብስ ሲያጥቡ የማይሆን አይነት አጎነባበስ አጎንብሰው የሚያጥቡ ሰዎች አሉ። ረጅም ሰዓት እና እንደሱ እንደሱ አይነቱን ነገሮች ልብ ማለት። አተኛኘታችን እንዴት ነው? ይሄ በጎን መተኛት ነው ጤነኛ። በሆዱ የሚተኛ ሰው እንደው ቆሞ ነው ያደረው። ባካችሁ በሆዳችሁ አትተኙ። በሆድ መተኛት ተኝቶ አላደረም ማለት ነው ያ ሰው እና እሱን አይነት ነገሮች ማስታወስ ትራስ ላይ መጠንቀቅ አንገታችን ከፍ እራሳችን ዝቅ እንዲል ማድረግ፣ ይሄ የአከርካሪ አጥንት አቀማመጡን ትክክል ያደርገዋልና፣ እንደሱ አይነት ቀላል ቀላል ነገሮችን ልጆች ሲያድጉ ጀምሮ ይህን ነገር ማሳወቅ ያነሱትን ሳናልፍ አተኛኘት ያመጣ የሚችለውን ጣጣ ወይም ጥሩ ሊሆን የሚችለውን ያነጻጸሩት በሆድ መተኛትና በጎን መተኛት ነው። መጀመሪያ ለምንድን ነው በሆድ መተኛት ቆሞ እንዳደረሰው ጥሩ መኝታ እንዳይሆን ያደረገው? ሌሎች ሳተኛኘቶች በጀርባ መተኛት ሊመረት ይችላል። በጎን እንደ መተኛት ሁሉ የሰውነትን አቀማመጥ የምንወስነው ማድረግ ያለብን ነገር አለ። በሆዳችን በምንተኛበት ጊዜ የወገባችን አጥንት ላምባር ስፓይኑ የሚባለው ሰስፐንድን ነው የሚሆነው። ይንጠለጠላል ይንጠለጠላል ይንጠለጠላልና እና በሆዱ ብዙ ጊዜ ህጻናት ልጆች በሆዳቸው መተኛት ይወዳሉና ከተቻለ ሰባት ዓመት ሳይሞላቸው እሱን ነገር ማስጣል። አንዴ ሰው ከለመደ በኋላ በጣም ከባድ ነው ለማስጣል። ይገርመሃል ያንን ይፈልጉታል። አዎ። ሁለተኛ ደግሞ በሆድ በሚተኛበት ጊዜ አንገት በጣም ነው የሚጣመመው። ቢኮዝ እንደዚህ ተብሎ ስለሆነ የሚተኛው። ስለዚህ የአከርካሪ ጥንቱን አቀማመጥ በጣም ስለሚያጣምመው ነርፉ ላይ ያለው ጫናት ተፈጥሯዊ አይደለም በፍጹም አይደለም። አዎ በጎን መተኛት ጥሩ ነው። በጀርባ መተኛት ለብዙ ሰው ይመቻል፣ ሰውነቱ ከባድ ያልሆነ ሰው። ምናልባት በጣም ወፍራም የሆነ ሰው በጀርባው ቢተኛ ወገቡ ስለሚንጠለጠል ሌላ ደግሞ የወገብ ችግር ያመጣል። ወይ ከስር ትራስ ነገር ማድረግ አለበለዚያ ደግሞ ጉልበቱን በደንብ ዘጠና ዲግሪ ማጠፍ ያስፈልጋል ማለት ነው። አተኛኘትን ያቀማመጡን ያህል ትኩረት ማድረግ አለብን ማለት ነው። እውነት በጣም ቀደም ብለው እንዳስረዱን ካይሮ ፕራክቲስ ከሚሰጠው አገልግሎት እየተዋሃደ ከሌሎች የሙያ ዘርፎች ጋር አብሮ የመስራት ጠባይም አለው። ዋና ዋናውን ቢነግሩን፣ ከካይሮፕራክቲስ ሙያ ውጭ ያለ ሰው ጋር አብረው እንዲሰሩ የሚያስገድዱ ሁኔታዎች ምን አይነት ናቸው? በጣም አሁን እኛ አዲስ አበባ ከኦርቶፒዲክ ሰርጀኖች ጋር እንሰራለን። የኒውሮሎጂ ነርቭ ሐኪሞች ጋር አብረን እንሰራለን። ፊዚዮተራፒ ጋር አብረን እንሰራለን። ስለዚህ ይህንን ሆለስቲክ ያደርገዋል። ኒውሮ ማስክሎ ስኬለተል ፕሮብለም ወይም ደግሞ ይሄ የጡንቻና የመገጣጠሚያ ችግር ሰማንያ ከመቶ ያህል ወደ ክሊኒክ የሚያስኬደው ነገር እሱ እየሆነ ነው። እንደው ወገቤን፣ አንገቴን፣ ጉልበቴን የማይል እኮ የለም አሁን የተለመዱ ነገሮች አሉ እንደ መንስኤ የሚታዩ አዎ፣ ከባድ ስራ መስራት እነሱ እነሱ አይነቶች ኖረው ሳለ የሚገርምህ፣ በጣም በጣም ለብዙ ጊዜ ሳይታወቅ የኖረ አመጋገባችን፣ አመጋገባችን በጣም ትልቅ ችግር እያመጣ ነው። መገጣጠም ያለኝ በተለይ በተለይ ዘይት፣ ዘይት ማቁላላት የእኛ አገር ምግብ ብዙ ሰዓት ይቁላላልና፣ ዘይት ሲቁላላ ኦክስዳይዝ ያደርጋል ከዘይትም ደግሞ በተለይ የረጋው ዘይት ደግሞ የበለጠ የረጋው ዘይት ደግሞ የሚገርምህ ፕላስቲክ ማለት ነው። ሰውነታችን ውስጥ ገብቶ ሰውነታችን ማውጣት አይችልም። ስለዚህ መገጣጠሚያ ውስጥ ነው የሚቆየው። ኦክሲዴሽን የሚባለውን ነገር ትንሽ ባስረዳ፣ ብረት ብረት አሁን ትንሽ ውሃ ነክቶት ውጭ ሲያደር አንድ የሆነ ቡና አይነት ነገር ክርፍርፍ፣ ዝገት ያ ነው ኦክሲዴሽን። የሚገርምህ ሽንኩርትና ዘይት ስናቁላላ ባይናችን፣ አናየውም እንጂ ያድስ ዝገት ነው። ውስጥ ቃል ለጤና መጥፎ ነገር ነው። እንዴት አድርገን አሁን ይሄንን እያወቅን ባህላችን እንዴት እንደምናስለውጥ ደግሞ ሰውነት ላይ በደንብ ይሰማል። ሰውነት ውስጥ ዝገት ያህል የሚፈጠርበት ሁኔታ ማስወገድ የሁሉ ምርጫ ይመስለኛል። ዶክተር ሰላም ታዳጊ ልጆች በዚህ በእርስዎ ሙያ የሚረዱበት ሁኔታ ሲፈጠር፣ አረጋውያንና አዛውንቶች የሚረዱበት ሁኔታ ሲፈጠር አንድም በማለዳ ዕድሜ ያሉት አጥንታቸው ገና ያልጠነከረ እንደልብም ነገሮችን መቋቋም የማይችሉበት ነው በእርጅናውም እድሜ የተዳከመ የሰውነት ሁኔታ ነው የሚኖረው። ቅድም ያሏቸው ብዙ ፈተናዎች በብዙ አመታት ውስጥ ተሸክሞት የሚመጡት ስለሆነ እንዴት ነው የሚረዱት? እነኚህ ጫፍና ጫፍ ያለው የእድሜ ክፍሎች ህፃናቶቹን በቀላሉ በትንሹ ማስተካከል የሚቻልበት መንገድ አለ። እንደውም ለዚህ ነው ቀጥ ከልጅነት የሚለውን ካምፔን የምንሰራው በተቻለ መጠን ትምህርት ቤት ውስጥ ልጆች አስር ዓመት 12 ዓመት ሲሆናቸው አከርካሪ አጥንታቸው አቀማመጡን በስፖርት አስተማሪዎች በውይይታቸው ይቀጥላል። አሁን ተከታዩ ሳምንታዊ የስፖርት መሰናዶ ነው። አስማማዋየ ነው። ሰላም፣ ጤና ይስጥልን። አድማጮቻችን የሰዓቱን ስፖርት ዜናዎች የምንጀምረው በበርሊን ማራቶን ነው። በበርሊን ማራቶን ኢትዮጵያውያን አትሌቶች አሸነፉ። ትላንት ውድ በበርሊን በተካሄደው ማራቶን ኢትዮጵያውያን አትሌቶች በወንዶችና በሴቶች ዘርፍ ድል ተቀናጅተዋል። ከወንዶች ምልኬሳ መንገሻ፣ ከሴቶች ደግሞ ትግስት ከተማ አንደኛ ሆነው ውድድሩን አጠናቀዋል። ምልኬሳ ውድድሩን በአንደኝነት ለመጨረስ ሁለት ሰዓት ከ3 ደቂቃ ከ17 ሰከንድ ፈጅቶበታል። ኬንያዊ አትሌት ሲብሪያን ኮቱት ሁለተኛ በመውጣት የብር ሜዳሊያ ሲያገኝ ሌላው ኢትዮጵያዊ አትሌት ሃይማኖት አየው ሶስተኛ ደረጃን ይዞ የናስ ሜዳሊያ አግኝቷል። ውድድሩን ያሸነፈው ምልኬሳ በውጤቱ የተሰማውን ደስታም ለአሜሪካ ድምፅ እንደሚከተሉ አጋርቷል። የመጀመሪያ እግዚአብሔሬን አመሰግናለሁ ስለረዳኝ ይህ ሁሉ መከራ ሳልፎኝ ዛሬ አሸናፊ ያረገኝ እሱን እግዚአብሔሬን አመሰግናለሁ። ትክክል ነው። በርሊን ለንደን ላይም ብዙ ኪሎ ሜትር ከሮጥኩ በኋላ ትንሽ ቤመ ምክንያት ተቋርጬ ወጥቻለሁ። እሱ ደግሞ ውጤት በማጠጠ በጣም ተጠፍቶኛል። በጣም አብሮ የተነከቶ ነበረ። እሱን ሁሉ ጫናችኝበት ዛሬ ደግሞ ፈጣሪ ፈጣኝ ሰዓትም አሸናፊም አርግቶኛል። በጣም ደስ ብሎ በጣም ደስ ይላል። ምን እዛ ጋር ውሃም የሚሰጡት ሰው ነው የሚሰጥ በእጅ ነው የሚሰጥ። በጣም ነው ተዘጋጁ፣ ኔሱ ማለት ነው። እንደ ሌላ ጊዜ ውድድር ክቴብላ አይደለም የሚንወስዶ ሰው ነው የሚሰጥን በሳይት ላይ ደዶ ነው ፊት ያችን ቆሞ የሚሰጠው ስለዚህ፣ ብዙ ማስቸግር በጣም ተዘጋጅቷል። ብዙ አትሌቶችም ነበሩ። ብዙ አትሌት ነው፣ በጣም ጠካራ ናቸው። እኔ ደግሞ እዚያ ላይ ያ ሁሉ ጫና ደምድሜበት በማሸነፌ ሀምሳኛው ዓመት በጣም ደስ ብሎኛል፣ በለንደን ማራቶን ተሳታፊ ነበርኩ ያለው ምልኬሳ፣ በህመም ምክንያት አቋርጦ ለመውጣት መገደዱን እና በአሁኑ ወቅትም በሙሉ ጤንነት ላይ እንደሚገኝ ተናግሯል። በሌላ በኩል በሴቶች ዘርፍ አንደኛ የወጣችው ትዕግስት ከተማ 2 ሁለት ሰዓት ከ16 ደቂቃ ከ42 ሰከንድ በመግባት ስታሸንፍ፣ መስተዋት ፍቅርና ቦሰና ሙላቴ ሁለተኛና ሦስተኛ በመሆን ተከታትለው በመግባት አሸናፊ ሆኗል። የበርሊን ማራቶን በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው ሲሆን የዘንድሮ ውድድርም ለ59ኛ ጊዜ የተካሄደ ነው። በሦስተኛ ሳምንት የኢትዮጵያ ፕሪምየር ሊግ መቀለ 70 እንደርታ ቅዱስ ጊዮርጊስን አንድ ለባዶ አሸንፏል። በድሬዳዋ ከተማ እየተካሄደ ባለው ውድድር የመቀለ 70 እንደርታ የማሸነፊያ ጎል ያስቆጠረው ያሬድ ብርሃኑ ነው። ሌሎች ክለቦች የሚያደርጓቸው ጨዋታዎችም እንደቀጠሉ ሲሆን እስካሁን ሁለት ጨዋታዎችን ያደረገው ድሬዳዋ ከተማ ሁለቱን በማሸነፍ ፕሪምየር ሊጉን በስድስት ነጥቦች እየመራ ይገኛል። በእንግሊዝ ፕሪምየር ሊግ ስድስተኛ ሳምንት የቅዳሜ ጨዋታዎች አርሰናልና ቼልሲ ድል ሲቀናቸው ማንቸስተር ሲቲ አቻ ተለያይቷል። በኤምሬትስ ሌስተር ሲቲ ጋር የተጫወተው አርሰናል አራት ለሁለት በሆነ ውጤት አሸንፏል። የአርሰናልን ግቦች ሊያንድሮ ትሮሳድ ሁለት፣ ገብርኤል ማርቲሌኒ ና ካያቨርትዝ አንዳንድ አስቆጥረዋል። በቼልሲ ና ብራይተን መካከል የተደረገው ጨዋታ ደግሞ በቼልሲ የአራት ለሁለት አሸናፊነት ተጠናቋል። ለቼልሲ አራቱንም ግቦች ኮል ፓርመር ከመረብ ያሳረፈ ሲሆን ይህም በእንግሊዝ ፕሪምየር ሊግ ታሪክ ከረፍት በፊት አራት ግቦች ያስቆጠረ የመጀመሪያው ተጫዋች አድርጎታል። ማንቸስተር ሲቲ ከኒውካስትል ዩናይትድ ጋር አንዳቻ ተለያይቷል። ለማንቸስተር ሲቲ ዮሽኮ ግቫርዲዮል፣ ለኒውካስትል ደግሞ አንቶኒ ጎርደን ግቦችን አስቆጥረዋል። ማንቸስተር ሲቲ በተከታታይ ሁለት የሊግ ጨዋታዎች ነጥብ ተጋርቶ ወጥቷል። በሌሎች ጨዋታዎች ኤቨርተን ክሪስታል ፓላስን ሁለት ለአንድ በሆነ ውጤት በማሸነፍ የውድድር ዓመቱን የመጀመሪያ ድሉን አሳክቷል። የምሽቱ ዝግጅቶቻችንን በዚሁ እናጠናቀቃለን። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶ ዳግም እስከምንገናኝ ሰላም፣ በደህና አደሩ!